ጤና ስጥልኝ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለት አርብ የካቲት አምስት 2013 ዓ ም የጋቢና ቤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመቧደን እንቅስቃሴ የመቀየር ዓላማ እንዳለው ግሎባል አሊያንስ አስታወቀ። በሚነካ ነው። አንድ ታሰረ ፓስታ ይዞም ይመጣል። የህፃናት ምግብ በእጁ አቅፎ ይዞም ይመጣል። አንድ ትራክ ሙሉ ሩዝ ምናምን ይዞ ይመጣል። እኔ መቼም እኔ ከሀያ ምናምን አመት በላይ ውጭ ሀገር ኖር ያለው ስሜት የሚነካ እንዲህ አይነት ነገር አይቻል አቅም በሚችለው አቅም እያያዘ እየመጣ ነው። የሰማችሁት የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነን ነው የአሜሪካ ድምጽ ጋቢና ቬይ ልዩ እንግዳ ሆኗል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመቀሌ ከአይደር ከአዲግራትና ከውቅሮ ሆስፒታሎች አገኘው ባለው መረጃ መሰረት ባለፉት ሁለት ወራት ብቻ 108 ሴቶች የአስገድደው መድፈር ጥቃት እንደተፈጸመባቸው በትላንትናው ዕለት ባወጣው መግለጫ አስታውቋል። ሪፖርቱ ላይ እንዳመላከት ነው። ከተለያዩ ሆስፒታሎች ለተሰበሰበው መረጃ መሰረት ባለፉት ሁለት ወራት ብቻ ወደ መቶ ስምንት የሚሆኑ ሰዎች ላይ የአስገድዶ መድፈር ቅጣቶች ተፈጽመዋል። በዚህ ዙሪያም ዘገባ ይኖረናል። የሙዚቃ ምርጫና አፍሪካ ተኮር ርዕሰ ጉዳዮችንም አካተናል። አብራችሁን ለማምሸት ፈቃዳችሁ ስለሆነ እያመሰገንን ሀብታሙ ስዩም በዜናዎቹ፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ እናመሻለን። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር እተዋችኋለሁ። አመሰግናለሁ ኤደን። በቃሊቲ እስር ቤት 16ተኛ ቀን የረሃብ አድማ ላይ የሚገኙት እነ ጀዋር መሐመድ የኩላሊት መታወክን ጨምሮ ለተለያዩ የጤና እክል እየተጋለጡ መሆናቸውን ጤናቸውን መከታተል የጀምረው የበጎ ፈቃደኞች ሐኪም ቡድን አስታውቋል። ከተለያዩ የሕክምና ዘርፎች የተሰባሰቡት በጎ ፈቃደኛ የጤና ባለሙያዎች እስረኞቹ ያሉበትን የጤና ሁኔታ በመከታተል ላይ ያሉ መሆናቸውን የቡድኑ አስተባባሪ ዶክተር ኢሌሌ ጀማል ለአሜሪካ ድምፅ ገልጸዋል። የረሃብ አድማቸውን ጥያቄያችን እስኪመለስ አናቆምም ካሉት እስረኞች ጠበቆች አንዱ ኢብሳ ገመዳ የእምነት አባቶችና ታዋቂ ግለሰቦች ሊያግባቧቸው ቢሞክሩም እንዳልተሳካላቸው ተናግረዋል። የእስረኞቹን የጤና ሁኔታ ለመጠየቅ ለፌዴራል ማረሚያ ቤቶች ኮሚሽነር ጀማል አባሶ እስከ ማምሻው ድረስ ልናገኛቸው ሙከራ ብናደርግም አልተሳካም። ዘገበውን ያደረሰን ሙክታር ጀማል ነው። ሴቶችን በሚመለከት የሰጡት አድሏዊ አስተያየት በዓለም አቀፍ ደረጃ ቁጣ የቀሰቀሰባቸው የቶኪዮ ኦሎምፒክ ፕሬዚደንት ዩሽሮ ሞሬ ስራቸውን ለቀቁ ስላነጋገራቸው በድጋሚ ቅርታ ጠይቀዋል። ችግር ላይ ያለው ኦሎምፒክ ውድድሮቹ ሊጀመሩ አምስት ወራት ብቻ በቀረው በሆኑ ወቅት ፕሬዚደንቱን የሚተካ ፈልጎ መሰየም ይኖርበታል። የ83 ዓመቱ ኢሽሮ ሞሬ የተናገርኩት የማይገባ ነገር ትልቅ ችግር በማስከተሉ አዝናለው ሲሉ በኦሎምፒክ አደራጅ ኮሚቴ ስብሰባ ላይ ተናግረዋል። አሁን ዋናው ጉዳይ የቶኪዮ ኦሎምፒክ ውድድር መሳካት ነው ብለዋል። የዶናልድ ትራምፕ ክስ ሂደት ቀጥሏል። አመጽ ቀስቅሰዋል ተብለው በዩናይትድ ስቴትስ የተወካዮች ምክር ቤት ክስ የቀረበባቸው የቀድሞ ፕሬዚደንት ዶናልድ ትራምፕ ጠበቆቻቸው የክስ መከላከያችንን ለማቅረብ አንድ ቀን ብቻ ይበቃናል ብለዋል። የትራምፕ ጠበቆች ክሱን ለማድመጥ ችሎት በተቀመጡት የመወሰኛ ምክር ቤቱ አባላት ፊት ዛሬ ቀርበው ክሱን ሲከላከሉ አንድም የደንበኛቸውን የምስክርነት ቃል አያሰሙም። የቀድሞው ፕሬዚደንቱ በክሱ ሂደት ለመሳተፍ ፈቃደኛ ሳይሆኑ ቀርተዋል። የተወካዮች ምክር ቤቱ ዲሞክራት የክሱ አቅራቢዎች የክሳቸውን ጭብጥ አሰምተው ትናንት አጠናቀዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተሰናባቹን ፕሬዚደንት የኮቪድ-19 ክትባት መርሃ ግብር ነቅፈዋል። ባይደን በብሔራዊ የጤና ተቋም ኤንኤች ባሰሙት ንግግር የአሜሪካውያንን ችግር እስከማስተካከል ድረስ ታገሱኝ ሲሉ ተማጽነዋል። ፍርጥ አድርጌን የምናገረው ከእኔ በፊት የነበሩት ፕሬዚደንት ለብዙ ሚሊዮን ሕዝብ ክትባቱን በማቅረብ ረገድ ያለውን የከበደ ፈተና ለመጋፈጥ ጥሩ ስራ አልሰሩም በማለት ነቅፈዋል። ጆ ባይደን ያንን ማስተካከሉ ጊዜ ይጠይቃል፣ ታገሱኝ ሲሉም ተማጽነዋል። ክሎም ባይደን ዩናይትድ ስቴትስ ከ328 ሚሊዮን ህዝብ መካከል 300 ሚሊዮኑን እስከ መጪው ሐምሌ በሚኖረው ጊዜ ውስጥ ለማዳረስ የሚበቃ ክትባት አግኝታለች ብለዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናዘጋጅላችሁ የጋቢና ቪ መሰናደው ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። አሁን ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገራለን። ግሎባል አሊያንስ ከሌሎች የሰብአዊ መብት ማህበራትና የኢትዮጵያ ቀይ መስቀል ጋር በመሆን ለትግራይና ለመተከል ተጎጂዎች እርዳታ ለማሰባሰብ እንቅስቃሴ እያደረገ ይገኛል። ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመጓደል እንቅስቃሴ የመቀየር አላማ እንዳለው የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ ለአሜሪካ ድምጽ ገልጸዋል። በአጠቃላይ ኢትዮጵያ ውስጥ ያለው ችግር በቀላሉ በእርዳታ ብቻ እንደማይፈታ የሚናገሩት አርቲስት ታማኝ በየነ እርዳታ ማሰባሰቡ ቢያንስ አንደኛው አንደኛውን አለውልህ የሚል ስሜት መፍጠሪያ ነው ያሉ ሲሆን፣ ይህ ሀሳባቸው ተቀባይነት አግኝቶ ሰዎች ከአንድ ኪሎ መኮረኒ ጀምሮ ያላቸውን በማዋጣት ላይ መሆናቸውንም ገልጿል። አርቲስት ታማኝን ያነጋገረችው ስመኝሽ የቆየ ናት። በአሁኑ ሰዓት ገንዘብ የማሰባሰቡ ሂደት ስላለበት ሁኔታ ከሚያብራሩበት ይጀምራል። በግሎባል አሊያንስ ምንድን ነው፣ በኢትዮጵያ ውስጥ ችግር ሲፈጠር ብዙ ጊዜ ድሉን ለውጭ ሀገር እንደነ ካናዳ፣ እንደ አሜሪካ መንግስት ወይ እንደ አውሮፓ ዩኒየን እርዱን የሚለውን ለነሱ ትቶ ባለቤትነት የማጣት ይሄ ኢትዮጵያ ውስጥ የሚፈጠረውን ችግር ደግሞ እንደየብሔሩ ለክቶ ባለብሔሩ ይወጡ አይነት ስሜት ስላየን ኖ ግዴታ አለብን የሚል መንፈስ ለመፍጠር ተሰባስበን እንደ ዜጋ እኛ ኃላፊነት አለብን ብለን ለሕዝቡ ጥሪ ለማድረግ ነው የተሰባሰብ ነው። በዚህ መሀል እንግዲህ እኔ ሁለት ሶስት አይነት ካባ አለኝ። አንደኛ የኪነት ቦሶ ነው፣ ሁለተኛ በፖለቲካ እምነቴ ደግሞ የኢትዮጵያ መንግስት በአቅሜ ይቃወማለው ተፈጥሮ፣ አይደለም ጥሩ አይደለም እላለሁ። ይሄ ደግሞ ላለፉት ሰላሳ አመታት ኢትዮጵያን ሊመራ የነበረው በህዋት የሚመራው መንግስትን እቃወም ነበረ እና አሁን ዛሬ ይህን ሳያደርግ ደግሞ አንዳንዶች ስትቃወመ ቃወመ የነበረውን እንዴት ትረዳለህ የሚል ጥያቄ አንስተዋል። ዞሮ ዞሮ እያንዳንዱ ዜጋ ከውጭ ሳይሆን ከውስጥ እኔ እንደ ዜጋ ዜጎች ላይ ለደረሰው ችግር ምንድን ነው ማደርገው? የኔ ግዴታ ምንድን ነው ብሎ እንዲጠይቅ ለማድረግ ተሰባስበን የጀመርነው ሀሳብ ነው ለማለት ነው። አንዳንዶቹን ነጥቦች ወደኋላ በጥያቄ መለስባቸዋለሁ። እንግዲህ አሁን የጎፈንድሚ ፔጁን ሳየው በሁለት በሶስት ቀን ውስጥ ከዘጠና አምስት ሺህ የአሜሪካ ዶላር በላይ ተሰብስቧል። ታርጌታችሁ መቶ ሺህ ነበረ እና የሀገር ውስጥ እርዳታው አሰባሰብስ ምን ይመስላል? የገንዘብ ድጋፉ ምን ያክል እንደደረሰ የሚታወቅ ነገር አለ? ትልቁ ነገር ከገንዘብ ላይ አሁን እኛ የምናስበው ይህንን አሁን አንቺ እኔን ስጠይቅኝ የሚያዳምጡ ሰዎች ወይም በተለያየ ሚዲያ የሚመለከቱ ሰዎች ምን እያወሩ ነው ብሎ አዳምጦ ኦ እንዲል ሳይሆን እኔ ምን አደረግኩ እንዲል የመፈለግ ነው። ምን ምክንያቱም ትግራይ ውስጥ የሚያለቅሱ የተቸገሩ የተከፉ ሰዎች አሉ። መተከል ውስጥ በተመሳሳይ በነገራችን ላይ በመላው ኢትዮጵያ እንዲህ አይነት ችግር አለ። ይህንን ግን እኛ ያሰብነው ሁለቱን እንደ ቃል ኪዳን ያንተ ችግር የኔ ነው የሚል መንፈስ ለመፍጠር ስለሆነ ሁላችሁም በኢትዮጵያ ውስጥ ጎዳና ተዳዳሪ ሊሆን ይችላል፣ አቅም የሌለው ሊሆን ይችላል፣ አምስት ብር አያጣም የሚል እምነት አለ። ምንድን ነው ምን አደረግ ሲባል ያው አምስት ብር ሰጥቻለሁ እንዲል ይሄ እኮ የእኔ ግዴታ ነው እንዲል እንጂ አንዳንዴ አሁን ያለውን አገር ቤት ያለውን ሁኔታ ገብች ሳዩ፣ ትግራይ ችግር የትግራይ፣ የአማራ ችግር የአማራ፣ የኦሮሞ ችግር እንዲህ አይነት መንፈስ ይህን መስበር ነው። እንደ ዜጋ እንደ ሰው ግዴታ አለብኝ የሚለውን ለመፍጠር ስለሆነ ባለፉት ሁለት ቀናት ይህን ከተናገርን ጀምሮ መኮሮኒ ዱቄት፣ የሕፃናት ምግብ፣ የሴቶች የተፈጥሮ እንትን መከላከል የተለያየ ነገር እየተረከሙ ነው። በተጨማሪ ደግሞ ኢትዮጵያ ብሔራዊ ባንክ የጀመርነው ገንዘብ እየገባ ነው። ጥሩ እንቅስቃሴ እያየን ነው። አሁን ግን ከህዝቡ በደረሰን ጥቆማ የግል ባንኮች ብዙዎቹ ሰዎች በሞባይላቸው ትራንስፈር ማድረግ የሚችሉት በግል ባንኮችም ስጨምሩ ነው ስላሉን እሱን ወደ ስምንት የሚሆኑ የግል ባንኮችንም አነጋግረን አካውንቱ ተከፍቶ በቀይ መስቀል እሱንም እያ በጣም ጥሩ እንቅስቃሴ ነው ያለው። ይሄ እንግዲህ የሀገር ውስጥ ነው፣ የውጭ ሀገሩ ላለፉት ሰባት ዓመታት ስምንት ዓመታት የጠየቅነው ሁሉ ሲያደረግ ነበር። እንዳልሽው ዘጠና አምስት ደርሷል። ግባችን ገና ሰፊ ነው። ይሄ መነሻው ነው። አሁን መቶ ያለ ነው ግን እናሰፋዋለን። ይቀጥላል። አገር ቤትም ያለው እየተንቀሳቀሰ ነው። የሚዲያ እድል ሲኖረን የደረስንበትን እያንዳንዱ እንቅስቃሴ እናሳውቃለን። ግን በጥሩ ሁኔታ ላይ ነው ያለው። በሀገር ውስጥ በባንክ በኩል የሚሰበሰበው ገንዘብ በቀይ መስቀል ማህበር ስም እንደተከፈተ ገልጻቸዋል። እና ይሄ የሆነበት ምክንያት እርዳታው የሚከፋፈለው በቀይ መስቀል አማካኝነት ስለሆነ ነው ወይስ ምክንያት አለው? ምክንያቱ ምንድን ነው መሰለሽ፣ በተለምዶ በህብረተሰባችን ውስጥ ብዙ አጨቃጫቂ ነገሮች አሉ፣ በገንዘብ ጉዳይ ላይ እንደዚህ ያደርገው ከሌበለው ወሰዱት፣ እንዲህ አይነት ነገር አለ። ይሄ እኔንም ይመለከታል ማለት እኔም በውጭ ሀገር እነዚህ ብዙ ግሎባል ብላን ስናሰባስብ ታማኝ ብሩን በላው እንደዚህ የሚል ነገር አለ። እኛ ኒውትራል የሆነ አሁን የግሎባል አላያንስ ባንክ አካውንት አለን፣ ግን ይሄ በህግ በመንግስት የተፈቀደ ላይሰንስ ለማውጣት ፕሮሰስ ላይ ስለሆን ላይሰንሱን ሳናገኝ ይሄንን ማድረግ ስለማንችል ከዚህ በፊት ለቀይ መስቀልም ሆነ ለቤንሻንጉል ከቀይ መስቀል ጋር ስለሰራን እነሱ ደግሞ ህጋዊ እውቅና ያላቸውና ኒውትራል የሆኑ የመንግስትም የሌላም አካል ስላልሆኑ ከነሱ ጋር ከኛ ጋር አብረው የሚሰሩት የተለያዩ የበጎ ፈቃድ ድርጅቶች ያሉባቸው ተነጋግረን ሁላችን የምንወስነውን የሚያስፈጽም ስለሆነ እንደ ኒውትራል ቦዲ ስለወሰድ ነው። የቀይ መስቀል አካውንት እንዲገባ አድርገናል። ያ ከሆነ በኋላ ግን እያንዳንዷ ሳንቲም ብር፣ ሁሉም ነገር ህዝቡ እንዲያ እንዲያቀው በማድረግ ምክንያቱም በእኛ ውስጥም የበጎ ፈቃድ የኪነጥበብና የጋዜጠኞች ማህበር አባሎችም ስላሉ ያን ለማድረግ ገለልተኛ የሆነ ድርጅት ስለሆነ እሱን የመረጥ ነው። ለዚህ እርዳታ የማሰባሰብ ስራ ስትጀምሩ በትግራይም ይሁን በመተከል ያለውን የጉዳት መጠን፣ የእርዳታ ፈላጊ ሰው ቁጥር በትክክል አውቃችሁ በዛ መሰረት ነው ወይስ በምን መልኩ ነው ያሰባሰባችሁ ያላችሁ ታርጌታችን በእውነት ነው የምለው፣ እንደአሁን ይሄን ለሚሰሙ ለአንቺም ልገልጸው የምፈልገው ኢትዮጵያ ውስጥ በአጠቃላይ ያለውን ችግር የዓለም መንግስታት እና አገሮች ተሰብስበው እንኳን ቢረዱን ምንፈተው አይደለም፣ ሰፊ ነው። የእኛ ዓላማ ምንድን ነው? ይሄ ከጊዜ በኋላ የመጣ በፖለቲካ መዋቅሩ በህገ መንግስቱ ምክንያት የኦሮሞ ችግር የኦሮሞ ነው የትግሬ ችግር የትግሬ ነው የሚለው መንፈስ ለመስበርና እኔ ይመለከተኛል የሚል ነገር ለመፍጠር ነው እንጂ እኛ የምንሰበስበው ገንዘብ ይህን ችግር ይለውጠ በሚል አይደለም። ትልቁም ዜጋ እንደ ዜጋ ምን እያደረገ ነው? አሁን ብዙ ጊዜ የካናዳ ስንዴ ይባላል ለካናዳ ሰጥቶ ዜጋው ባለ ጉዳዩ ዝሜ ማለት ይህን መስፈርና ያንተ ችግር የኔ ችግር ነው ለማለት ነው ትልቁ ለህዝቡ ማስተላለፍ የምንፈልገው መልዕክት። ይህን ለማድረግ ነው ጥረት የምናደርገው ግን አሁን ባለ ሁኔታ በሁሉም አቅጣጫ ሰው ግዴታውን እንዲወጣ እንጠይቃለን። ተቸገሩ ሰዎች ሊደርስ የሚችለውን ነገር እናሰባስባለን። በነገራችን ላይ ይህን በማድረጋችን የሚቃወሙንም አሉ። ግን የአንድ ሰው የአንድ እናትንባ የአንድ ሕፃን ጉሮሮ ማርጠብ መቻል ነው የኛ ዓላማና በዚህ መልክ ነው እየተንቀሳቀስን ያለ። ቁሳቁስ እርዳታዎችንም እያሰባሰባችሁ ነው፣ በጣይቱ ሆቴል ውስጥ እና በቀይ መስቀል ማህበር ግቢ ካልተሳሳትኩኝና፣ እስካሁን እያገኛችሁት ያላችሁት ምላሽ ምን ይመስላል? በጣም ጥሩ ምላሽ ነው። የሚገርምሽ እኔ አሁን እንደዚህ አይነት ልምድ በሀገር ቤት አልነበረኝም፣ እና ልብ የሚነካ ነው። አንድ ታሰረ ፓስታ ይዞም ይመጣል። የህፃናት ምግብ በእጁ አቅፎ ይዞም አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል። እኔ መቼም እኔ ከሀያ ምናምን ዓመት በላይ ውጭ ሀገር ኖሬ ያለው ስሜት የሚነካ እንዲህ አይነት ነገር አይቻል። አቅም በሚችለው አቅም እያያዘ እየመጣ ይችል ልስጥ ነው የሚለን። እና ሁለት ቀናችን ነው ገና አሁን፣ በተለይ የስራ ቅዳሜ እና ወር ሲመጣ በጣም በሰፊው ተዘጋጁ እያሉ ነው። ከህዝቡ እያየ ነው ያለው ስሜት በጣም የሚያበረታታ ነው። በተለይ ደግሞ ሚዲያዎቹ በየቀኑ ያለው እንቅስቃሴ ለህዝቡ እንዲያሳውቅልን ጥሪ አድርገናል። እሱ ከተደረገ ከሚገባው በላይ የተሳካ ነገር እናደርጋለን ብዬ አስባለሁ። ስመኝሽ የቆየና አርቲስት ታማኝ በየነን ለቆይታቸው እናመሰግናለን። አድማጮች ከአርቲስት ታማኝ በየነ ጋር የተደረገው ቆይታ አላበቃም። ሙሉውን ቃለ ምልልስ ለምልልስ በእሁዱ የጋቢና ቤይ ዝግጅታችን ላይ የምናቀርበው ይሆናል። አሁን ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ ከመቀሌ ከአይደር ከአዲግራትና ከውቅሮ ሆስፒታሎች አገኘው ባለው መረጃ መሰረት ባለፉት ሁለት ወራቶች ብቻ አንድ መቶ ስምንት ሴቶች የአስገድዶ መድፈር ጥቃቶች እንደተፈጸመባቸው ትላንት ባወጣው መግለጫ አስታውቋል። በርካታ የትግራይ አካባቢዎች አሁንም ወደ መደበኛ ስራ ያልተመለሰው የመሰረተ ልማት የማህበራዊና የአስተዳደር አገልግሎት የአካባቢው ነዋሪዎችና ተፈናቃዮች የተጨማሪ የሰብአዊ መብቶች ጥሰት እያጋለጠ መሆኑን አስታውቋል። ሁለት ነጥብ ሶስት ሚሊዮን ዜጎች አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸውም ኮሚሽኑ አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኳል። የኢትዮጵያ ሰብአዊ መብት ኮሚሽን የክትትል ከፍተኛ አማካሪ አቶ ምስጋና ሙልጌታ ከመቀለ ከአይደር ከአድግራትና ከውቅሮ ሆስፒታሎች ኮሚሽኑ አገኘሁ ባለው መረጃ መሰረት ባለፉት ሁለት ወራት ሴቶች መደፈራቸውን ለቪኦኤ ተናግሯል። በጣም እንግዲህ አሳዛኝ ነገር ነው። በአሁኑ ክትትላችን በሪፖርቱም ለመጥቀስ እንደሞከርነው ከጾታዊ ጥቃት ጋር በተያያዘ ማስረጃዎች እና መረጃዎች ደርሰውናል። ሪፖርቱ ላይ እንዳመላከት ነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት ሁለት ወራት ብቻ ወደ መቶ ስምንት የሚሆኑ ሰዎች ላይ የአስገድዶ መድፈር ጥቃቶች ተፈጽመዋል። ጥቃት ያደረሰ አካል ማን ነው? እኛ የሰብዓዊ መብት ተቋም ነን። ስለዚህ በዋነኝነት ከሕክምና ተቋማት ራሳቸው ጉዳት የደረሰባቸውን ሰዎች ጊዜ አስተዳደሩን በማናገር እነዚህ ማስረጃዎች መሰብሰብ ችለናል። ከዚህ ቀጥሎ እንግዲህ ሪፖርት የተደረጉትን ጥቃቶች መርምሮ ማነው ያደረሰው መቼ ነው የደረሰው የሚለውን መርምሮ ለሕግ ተጠያቂነት ማቅረብ ያለበት የመንግስት አካል አለ። ጠቅላይ ዐቃቤ ሕግም የክልሉ ጊዜያዊ መስተዳድር ይህን ሪፖርት ደርሶናል፣ ጉዳት የደረሰባቸው ሰዎች አሉ፣ ስለዚህ የሚመለከተው የመንግስት አካል ማን የፈጸመው የሚለውን ለይቶ ተጠያቂነት ማረጋገጥ አለበት ነው። ኮሚሽኑ የአይደር ሆስፒታል የህፃናት ሕክምና ክፍል በአካል ማየቱን ጠቅሶ ተኝተው በመታከም ላይ ከነበሩት ሀያ ከፍተኛ የአእምሮ ጭንቀትና ድንጋጤ ታካሚ ህጻናት መካከል 16ቱ በጦርነቱ ምክንያት ጉዳት የደረሰባቸው መሆኑን ገልጧል። ሪፖርቱ ከእነዚህ ህጻናት መካከል እጃቸውን፣ እግራቸውን፣ አይናቸውና ሌሎች የአካላቸውን ክፍል ያጡ የሚገኙ ሲሆን በተለይ በህጻናቱ ላይ ለደረሱ ጉዳቶች አንዱ ምክንያት በመሬት ውስጥ የተቀበሩና በሜዳ ላይ የተጣሉ ፈንጂዎች መሆናቸውን አብራርቷል። ከሌሎች የትግራይ ክልል አካባቢዎች ወደ መቀለ ከተማ የተፈናቀሉ ሰዎች የምግብ የንጹህ መጥ ውሃና የጤና አገልግሎት አቅርቦት እጥረት እንዳለባቸውም ሪፖርቱ አመላክቷል። ትግራይ ክልል ችግሩ ከተፈጠረ ጊዜ ጀምሮ ፈርነት ኮሚሽን የተለያዩ ክትትሎችን እያደረገ ይገኛል። የፈርነት አያያዝ ሁኔታው ምን ይመስላል? አሁን አንታትራይ ድጋፍ አገልግሎት ምን ይመስላል? የሚለው እና ሌሎች የሚነሱትን ጉዳዮች ለመከታተል ጥረት አድርጓል። በአሁኑም ዛሬ የወጣው ሪፖርት ዋነኝነት እስከ ጥር አስራ አምስት ድረስ በመቀሌ ከተማ በአካል ተሰንተን በደቡብ ትግራይ ደግሞ አላማጣም ሆን እነዚህም ከተሞች በማየት የወጣ ሪፖርት ነው እና ከዛም በኋላ የተወሰኑ አቤቶች ይኖራሉ እሱንም ለማካተት ተሞክሯል ሰብአዊ እርዳታ በማድረስ ረገድ በአንዳንድ አካባቢዎች አበረታች እርምጃዎች መኖራቸውን ተመልክተናል ግን ሙሉ ለሙሉ የአስቸኳይ ሰብአዊ እርዳታ ፍላጎቱ አሁንም ተሟልቷል የሚባልበት ደረጃ ላይ አይደለም ያለው ለምሳሌ ከሌሎች የትግራይ ክልል አካባቢዎች ወደ መቀሌ ከተማ የተፈናቀሉ ሰዎች እንዳስረዱት ለኮሚሽኑ የምግብ የንጹህ መጠጥ ውሃ የጤና አገልግሎት አቅርቦት እጥረቶች አሁንም በአንዳንድ አካባቢዎች አሉ ተጎጂዎች እና የተጎጂ ቤተሰቦች የሕክምና እርዳታ ለማግኘት ረጅም ጊዜ እንደሚጓዙም አስረድተዋል። ስለዚህ ከዚህ ጋር ተያይዞ የተመለከትነው ነገር ምንድን ነው? አዎ አበረታች ጥረቶች አሉ፣ የተወሰኑ ጥረቶች የተከናወኑ ነው። ግን ተሟልቷል የሚባልበት ደረጃ ላይ አይደለም። በዚህም ነው ዛሬ ባወጣነው ሪፖርት ላይ በምክር ሐሳብ ደረጃ እንዳያችሁት ካለው ፍላጎት አንጻር አሁንም ሰፊ ትራንት ስለሚጠይቅ ይሄ ሰብአዊ ድጋፍ ለማድረግ ጉዳይ መንግስት፣ ዓለም አቀፍ እርዳታ ሰጭ ተቋማት ሰብአዊ ድጋፍ ፍላጎት ባላቸው አካባቢዎች ሁሉ ተንቀሳቅሰው እርዳታ ማቅረብ እንዳለባቸው ነው ምክር ሀሳብ ያቀረብ ነው። በተለይ የፍትህና የጤና ተቋማት ወደ መደበኛ ስራቸው እንዳይመለሱ እንቅፋት መሆኑም ተገልጧል። የአስተዳደር ወሰን ሁኔታ ግልጽ ሆኖ አለመታወቁና አለመወሰኑ በአካባቢው ነዋሪዎች ላይ ለሌላ ግጭትና ጉዳት የመዳረግ ከፍተኛ ስጋት እንደፈጠርም ኮሚሽኑ ጠቅሷል። በዚህ ሪፖርት እንዳመላከት ነው ወደ አንዳንድ አካባቢዎች ተንቀሳቅሶ ለመስራት አሁንም ምቹ ሁኔታ የለም። አንዳንዱ ከጸጥታ ጉዳይ ጋር ይገናኛል። አንዳንዱ ደግሞ ከአድሚኒስትሬቲቭ ነገሮች ጋር የተያያዘ ነው። ስለዚህ በተቻለ መጠን ሁሉም የክልሉ አካባቢዎች ተዘዋውረን መስራት አለብን፣ እኛ ብቻ ሳንሆን በምክረ ሀሳባችን እንዳስቀመጥን ነው እርዳታ ሰጪ ድርጅቶች፣ ጋዜጠኞች ያለገደብ እንዲንቀሳቀሱ፣ እንዲዘግቡ፣ የሰብአዊ መብት ሁኔታውን እንዲያዩ ምቹ ሁኔታ መፈጠር አለበት። በዚህ ጉዳይ ላይ እንግዲህ እኛ ይህንን ለምክረ ሀሳብ አቅርበናል። እኛም ቅንጻፍ ተሰጥታለን። መቀሌ ያለ ባለሙያዎቻችን በየነሱ ይህንን ጉዳይ እየተከታተሉ መሄድ የሚቻልበት ቦታ እየሄዱ የሰብአዊ መብት ክትትልና ቁጥጥር ተግባራታቸውን ያከናውናሉ። ስለዚህ መንግስትም በተደጋጋሚ እንደሚያሳውቀው በአንዳንድ አካባቢዎች የጸጥታ ችግር ባለባቸው አካባቢዎች በተለይ ተጓጉዞ ለመስራት አስቸጋሪ ሁኔታዎች አሉ። እሱን እኛም እንረዳለን። ስለዚህ እንደዚህ አይነት አካባቢዎች እንዳይኖሩ፣ እንዲቀንሱ የጸጥታ ሌሎች የፍትህ ተቋማት የምንላቸው ተቋማት በአፋጣኝ መልሰው ተደራጅተው ስራቸውን እንዲያከናውኑ አንዱ ምክረ ሀሳባችን ነው ይሄ ለይ ነው ብለን እናስባለን። ስለዚህ በፍጥነት መልሰው ተደራጅተው ስራቸውን ለማከናወን የሚያስፈልግ ግብዓቶቻቸው ተሟልተው ወደ ስራ እንዲገቡ ምክረ ሐሳብ አቅርበናል ማለት ነው። አቶ ምስጋናው ሪፖርቱን ሙሉ አንብቤ ያለሁ ወደ አስራ ሁለትን አስራ ሶስት ገጽ ነው እና እንደነገሩን እንደገለጡልን እያላችሁ ነው የሚተነትኑት። እና የእናንተ ሪፖርት በሳይንሳዊ የምርመራ ሂደት ወይም የጥናት ሂደት የተከተለ ወይስ የመጀመሪያ ደረጃ እንዲሁ ዳሰሳ ነገር ነው? ይህ እንግዲህ አጭር የክትትል ሪፖርት ነው። ስለዚህ የተነሱልንን ጉዳዮች ከስር ከስር ለሕዝብም ለመንግስት አካላትም ለማሳወቅ የምናደርገው የሪፖርት አይነት ነው የምንከተለው ዘዴ ይሄንን ለማድረግ የጠቀስነው ሪፖርቱ ላይ የተለያዩ የመንግስት ኃላፊዎችን ማናገር በጊዜያዊ መጠለያ የሚገኙ ሰዎችን ማናገር ቪክተሞች ማለት ነው፣ ተጎጂዎች፣ የተጎጂዎች ቤተሰቦች እነዚህ እነዚህም በማናገር የሚጠናከር ሪፖርት ነው። አንዳንዱም ደግሞ ለማጣራት መረጃ ለማግኘት ሞክረን ያረጋገጥናቸውን መረጃዎች ነው ሪፖርት ለማድረግ የምንሞክረው። ከዚህ ቀጥሎ ደግሞ ጠንከር ያለ የምርመራ ስራ የሚፈልጉ ነገሮች አሉ። በክልሉ ቀድሞውን እርዳታ ያስፈልጋቸው ከነበሩ ከአንድ ሚሊዮን ዜጎች በተጨማሪ አሁን አስቸኳይ እርዳታ ከሚያስፈልጋቸው አንድ ነጥብ ሶስት ሚሊዮን ጋር በአጠቃላይ በክልሉ ለሁለት ነጥብ ሶስት ሚሊዮን ዜጎች ኳይ ሰብአዊ እርዳታ የሚያስፈልግ ሲሆን ለእነዚህ ዜጎች ለመድረስ ከፍተኛ ጥረትና ከእርዳታ ሰጪ ድርጅቶች ጋር የተቀናጀ ስራ መስራት ይጠይቃል ሲልም አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ከኢትዮጵያ ወጣ እንበልና ወደ ኬንያ እንሻገር። የኬንያ የአምራቾች ማህበር በቅርቡ ባወጣው ሪፖርት የምስራቅ አፍሪካን የምርቱ ዘርፍ በሴቶች ቁጥጥር ስር ውሏል ይላል። የቪክቶሪያ አሙጋን ዘገባ እንደሚከተለው አቀርብላችኋለሁ። በተጨናነቁ የናይሮቢ አውራ ጎዳናዎች ላይ በትራፊክ መብራት ተይዘው መቆም እጅግ አሰልቺ ነው። ክላን አክሮባት የተሰኙት የወጣት ቡድኖች ግን የትራፊክ መብራቱን እየጠበቁ ትዕይንት ማሳየት ጀምረዋል። የአክሮባት ቡድኑ መስራች የሆነው ብራያን ሙጎ ኮቪድ-19 ከትርኢቶች የሚያገኙትን ገቢ እንደቀነሰባቸው ይናገራል። በፊት በፊት ብዙ ሰዎች የተሰበሰቡበት ትርኢት እናሳይ ነበረ። ነገር ግን አሁን በኮቪድ-19 ምክንያት ሰዎች በአንድ ቦታ መሰብሰብ አይችሉም። በኮቪድ-19 ምክንያት በመደበኛነት ትርኢት ማሳያ ቦታዎች የተዘጉ ሲሆኑ እጅግ ብዙ በዚህ ዘርፍ ውስጥ ያሉ ወጣቶችም የገቢ ችግር አጋጥሟቸዋል። ክላን አክሮባቲስቶች ይህን ወቅት ለማሳለፍ በጎዳናዎች ላይ ትዕይንት እያሳዩ ከባለመኪኖቹ የተለያየ መጠን ያለው ገንዘብ ያሰባስባሉ። ትዕይንቱ በሚደረግበት አውራ ጎዳና ላይ ቀይ መብራት ይዛቸው የታደሙት እኚህ ተመልካች ወጣቶቹን ያደንቃሉ። መልካሙ ነገር የትራፊክ መብራቱን እየጠበቁ ቀይ ሲበራ ነው ትርኢቱን የሚያሳዩት። ልክ መብራቱ አረንጓዴ ሲሆን ደግሞ ከመንገዱ ዞር ይላሉ። የኬንያ የስታስቲክስ ቢሮ በኮቪድ-19 ምክንያት በተወሰዱ የእንቅስቃሴ ገደቦች ሳቢያ የስራ አጦች ቁጥር በእጥፍ ማደጉን አስታውቋል። በናይሮቢ የወጣቶች ትስስር ኃላፊ የሆኑት ኦስቲን ኦቲኤኖ በዚህ ላይ አጽንኦት ይሰጣሉ። ዩንምንት ቢፎር ኮቪድ ሃይ ዱሪንግ ኮቪድ ሶ ማች ሃይ ከኮቪድ-19 በፊትም ቢሆን የነበረው የሥራ አጥ ቁጥር ከፍተኛ ነው። አሁን ደግሞ እጅግ ጨምሯል። እጅግ ብዙ የሆኑ ወጣቶች ብዙ የሥራ ዕድል አጥተዋል። የቀኑን ረዥም ሰዓት በናይሮቢ አውራ ጎዳናዎች ላይ ትርኢት በማሳየት ካሳለፉ በኋላ የክላን አክሮባት ቡድኖች ወደ ሰፈራቸው በመመለስ ታዳጊ ሕፃናትና ወጣቶችን ያሰለጥናሉ። የአስር 10 ዓመቱ ታዳጊ አልቪን ሚሄስ ከዚህ ቡድን ጋር ስልጠና ከጀመረ አራት ዓመት ሆኖታል። ሳድግ አክሮባት መስራት ነው የምፈልገው። በማገኘው ገንዘብም ችግረኛ ሰዎችን ማገዝ እፈልጋለሁ። ክላን የአክሮባት ቡድን ኮሮና ቫይረስ እስኪያልፍ ድረስ ገቢ ለማግኘት ያለው አማራጭ አረንጓዴ መብራት እስኪበራ እየጠበቁ ትርኢት ማሳየት እንደሆነ ይናገራሉ። ለሚጉዌላ ላቻችየው ዘገባ ኤደን ገረመው ከዋሽንግተን ዲሲ። tena nikizidisha ana nambia kolezanikitaka koleza. kusitisha ana nabia ongeza japo imethibitishwa ila itampoteza አድማጮች ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለአርብ ምሽት የያዝንላችሁን የጋቢና ቪኦኤ መሰናዶን እዚህ ላይ ጨርሰናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በመስተንግዶው ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በአርትዖቱ ሰለሞን አባተ፣ በዜናዎቹ ሀብታሙ ስዩ ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ስናስተናግዳችሁ ቆይተናል። በነጎ ምሽት በመዝናኛ መርሃ ግብር እንድንገናኝ እየጋበዝን በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት ሰናይ የእረፍት ቀናት ይሁኑላችሁ። ደናደ i know.